አርቲስት ጸጋዬ እሸቱ ፀሐዬ ዮሐንስና ጸድንያ ገብረ ማርቆስ በሙዳይ የችግረኛ ህጻናት ማሳደጊያ ማዕከል ተገኝተው ጉብኝት አድርጓል ከሚቀጥለው ሳምንት ጀምሮ ስለሚካሄድ የፍቅር ሳምንትም መግለጫ ሰጥቷል አርቲስት ፀሐዬ ዮሐንስ ህጻናት ከምግብ ከትምህርት ከተለያየ የመዝናኛ ቦታ የበለጠ ነገር የሚፈልጉት ፍቅር ነውእና ከእሁድ ጀምሮ ማንኛውም ኢትዮጵያዊ በተለይ የአዲስ አበባ ውስጥ የምንገኝ ኢትዮጵያውያኖች መጠን ለእነዚህ ልጆች ፍቅር መመገብ አለብን ብዬ አስባለሁኝ እና ፍቅር በሰጠናቸው ቁጥር ነገ ከነገ ወዲያ ልክኛ የምናደርገውን እነሱም ከዚህ ቤት ወጣው ትልቅ ቦታ የሚደርሱ ነገ ትልቅ ኢትዮጵያዊ የሚሆኑ ናቸውና መጠን ፍቅር እንስጣቸው ላለሁኝ። እዚህ ያለነው የጥበብ ሰዎች ብቻ አደለንም። ከበስተጀርባችን ብዙ የጥበብ ሰዎች አሉ። እነሱን ወክለን ነው ዛሬ እዚህ ቁጭ ያልነው። የህክምና ባለሙያዎች አሉ፣ ስፖርተኞች አሉ፣ የተለያየ ሙያ ውስጥ ያሉ ኢትዮጵያኖች በሙሉ ከዚህ በስተጀርባ አሉና ሁላችንም ይህንን የፍቅር ቀን ልጆቻችንን ይዘን እየመጣን ከነዚህ ልጆች ጋር እንዲጫወቱና ፍቅር እንዲሰጡ ምግብ ብቻ አይደለም የሚያስፈልጋቸውና ፍቅር እንስጥላለሁኝ። በዚህ በፍቅር ቀን ሁላችሁም ከእሁድ ጀምሮ እስከሚቀጥለው እሁድ ድረስ በሚመቻችሁ ቀን መጣችሁ ይህንን የፍቅር ቀን እንድትጋሩን በሙዳይ ድርጅት ስም አሳውቃለሁ። አንገፋው ድምፃዊ ጸጋ ይሸጡ በበኩሉ በጎ ስራ መስራት ለራስ መሆኑን ከገለጸ በኋላ የኢትዮጵያዊነት ፍቅር ያላችሁ በአጠቃላይ እዚህ ቦታ ላይ መታችሁ እዚጋ የተጎዱትንና የሙዳይ ድርጅትን በጎ አድራጎት ማህበርን አብረን ተባብረን ከፍ የምናደርግበትና ወገኖቻችን የምንረዳበትን ነገር እናመቻች። ሙዳይ በጎ አድራጎት ድርጅት ወደ አንድ ሺህ የሚጠጉ ህጻናትን የሚረዳ መሆኑ ይታወቃል። ታዲያ የድርጅቱ መስራችና ስራ አስኪያጅ ወይዘሮ ሙዳይ ሲቸግራቸው እየተበደሩም ጭምር ህጻናቶቹ እየረዱ እንዳይበተኑ ከፍተኛ ጥረት እያደረጉ መሆናቸውም ለመረዳት ተችሏል። በኪራይ ከምትኖሩበት ቤት ውጡ ተብላችሁ እንደነበረ ይታወቃልና ይህ በምን ሁኔታ ላይ ይገኛል? የራሳችሁ ህንፃ እንዲኖራችሁ በመንግስት በኩል መሬት እንዲሰጣችሁ የጀመራችሁት ጥረት እየተደረሰም አሁን አሁንስ ከብድር ተላቃችኋል ወይ ተብሎ ከዶቼ ቨለ ለቀረበ ጥያቄ ወይዘሮ ሙዳይ ተከታይን ብሏል። በአንድ ወቅት ጭራሽ ሊዘጋም ነበረ። ምክንያቱም ባለቤቱ የራሱን ድርጅት ሊከፍትበት ነበረ። የገዛው ሰው ግን አሁን አስቀጥሎናል። ስለዚህ አለን ግቢ ውስጥ ክራዩ ግን እጅግ በጣም ከባድ ነው። የቦታን ጉዳይ መንግስት ጠይቀናል። አሁን ግን መንገድ ይዟል። በቅርቡ ደግሞ በዚህ አመት በእርግጠኝነት መንግስት ጨርሶ እንደሚያስረክበን ተስፋ አድርጋለሁ። እዳ ከቀን ወደ ቀን እየጨመረ ነው የሚሄደው እንጂ እየቀነሰ አይመጣም። ያው ችግር የለም እኔም ብድርም አልፈራም። ከመንግስትም ከግለሰብም ሁልጊዜ ምዳለ። ምክንያቱም በጣም እጅግ ከባድ የሆነ ወጪ ነው የምናወጣው በየጊዜው። እግዚአብሔር ይስጣችሁ። በዚህ አጋጣሚ መላ ኢትዮጵያን ሕዝብ ማመስገን እፈልጋለሁ። ምክንያቱም የጠየቅኩት ነገር እምቢ ያለኝ ሕዝብ የለም። ማንኛውም ሌላው ቢቀር እንኳን በአሁኑ ሰዓት የእንጀራ ንግድ ጀምረናል ብለን ስንል እሱም ጤፍ እዳ ነው የሚገባው እውነት ነው እና እግዚአብሔር ይመስገን ግን እንከፍላለንም ግን ሁልጊዜ ይቀጥላል። ዳ አሁንም በጣም ብዙ ዳና ያለብን። ወጣት ቻርሌት በጀርመን የማህበራዊ ሳይንስ ተማሪ ናት። በሙዳይ በጎ አድራጎት ድርጅት በበጎ ፈቃደኝነት እየረዳች ትገኛለች። በየካቲት ወር መጨረሻ ነው ወደ ሙዳይ የተቀላቀልኩት። በእስከ ግንቦት መጨረሻ ቆይታዬ ሕፃናቱን የእንግሊዝኛ ቋንቋ እያስተማርኩ ነው። ድርጅቱ ከዓለም አቀፍ ለጋሾች እገዛ የሚያገኝበት ሁኔታ ግንኙነት እየፈጠርኩ የበኩሌን እገዛ እያደረግኩ ነው። የኪነ ጥበብ ባለሙያዎቹ በሚቀጥለው እሁድ በቆሼ የሰፈር ሕይወታቸው ላጡ ወገኖች እዛው ድረስ በመሄድ የሻማ ማብራት ስነስርዓት በማካሄድ በሚጀምረው ዝግጅት ሳምንቱን ሙሉ ህዝቡ ወደ ሙዳይ የህፃናት ማሳደጊያ ድርጅት በመሄድ ለህፃናቱ ፍቅር እንዲለግስ በአጽንኦት ተማጽነዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።